እግዚአብሔር አምላካችን እየተመሰገነ ይሁን። ዛሬ በዚህ በአምልኮ ጊዜያችን የምንመለከተው ቃል ዮሐንስ ወንጌል ምዕራፍ አንድ ቁጥር 29 ነው። ለአንድ ቀን ከገላትያ መጽሐፍ ዞር እንበል ብዬ ነው እና ዮሐንስ አንድ ቁጥር 29 በመጽሐፍ ቅዱስ ላይ በጣም አስደናቂ ቃል ነው እና ቃሉን አነብላችሁና በቀጥታ ወደ መልእክቱ እሄዳለሁኝ እንደምታዩት የመልእክቱ ርዕስ እነሆ የእግዚአብሔር በግ የሚል ነው እና ቃሉ እንደዚህ ይላል በነገው ዮሐንስ ኢየሱስን ወደ እሱ ሲመጣ አይቶ እንዲህ አለ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ ጌታ ስለ ኢየሱስ ክርስቶስ ተናገረ እና የመልክ ርዕስ እነሆ የእግዚአብሔር በግ የሚል ነው ብያለሁ። መጽሐፍ ቅዱስ ውስጥ እጅግ በጣም አስደናቂ ቃላትና አረፍተ ነገሮች፣ ሀረጎች አሉ። ግን ይሄንን አንድ ቃል ስትመለከቱ የመጽሐፍ ቅዱስ መልእክቶች በሙሉ እዚህ አንድ ቃል ላይ የተካተቱ ይመስላል። እንግዲህ እንደምታዩት ቅድም ወንድማችን ቴዎድሮስ እንዳነበበልን ዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ እስከ 34 የሚናገረው መጥምቁ ዮሐንስ ያደረገውን ነገር ነው። መጥምቁ ዮሐንስ በብሉይ ኪዳን በትንቢት ኢሳያስ 40 ላይ ትንቢት የተነገረለት ሰው ነው እና ከ700 ዓመት በፊት እና ወደ አገልግሎት መጣ በተነገረው ትንቢት መሰረት እና ያን ጊዜ መጥምቁ ዮሐንስ ወደ አገልግሎት ሲመጣ የ31 ዓመት አካባቢ ሰው ነው ጌታ ኢየሱስ ደግሞ የ30 ዓመት አካባቢ እድሜ ነበረው እና ልክ በ30 ዓመቱ ነው ጌታ ኢየሱስ ክርስቶስ አገልግሎት መጀመር የጀመረው እና መጥምቁ ዮሐንስ ግን ቀደም ብሎ ነው አገልግሎቱን የጀመረው። እና አሁን እዚህ መጥምቁ ዮሐንስ አገልግሎት እንደጀመረ ያጠምቅ ነበር እና በማጥመቁ ልዩ ልዩ የሃይማኖት መሪዎች ጥያቄ ነበራቸው እና ጥያቄ መጥተው ሲጠይቁ መጥምቁ ዮሐንስ ሲመልስ እንመለከታለን። መጥምቁ ዮሐንስ ለፈሪሳውያን ጥያቄ ነው ይሄ። በዮርዳኖስ ነው ጥምቀት ያጠምቅ የነበረው በቤተ ራባ በቢታንያ ነው የነበረው መጥምቁ ዮሐንስ እና በጣም ስፔሻል የፈሪሳውያን ተወካዮች መጥተው በምን ምክንያት እንደሚያጠምቅ እሱ ማን እንደሆነ በከፍተኛ ደረጃ የተወከሉ ሰዎች መጥተው ይጠይቁት ነበር እና መጥምቁ ዮሐንስ ለተጠየቀው ጥያቄ ሁሉ መልስ ሰጥቷል። በተለይ ቁጥር 30 ላይ እስከ 34 ያለውን ባነብላችሁ ጥሩ ነው። መልስ ከመለሰ በኋላ በሚቀጥለው ቀን እንደዚህ ብሎ ይናገራል። አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ከእኔ ይልቅ የከበረ ሆኗል ብዬ ስለ እሱ ያልኩት ይሄ ነው ብሎ ስለ ጌታ ኢየሱስ ክርስቶስ እየተናገረ ነው። እኔም አላውቀውም ነበር። ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቁህ እኔ ደግሞ መጣሁ። ዮሐንስም እንዲህ ብሎ መሰከረ። መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ። በሱ ላይም ኖረበት አርፎ በጌታ በኢየሱስ ላይ መኖር ቀጠለ። እኔም አላውቀውም ነበር ሁለት ጊዜ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እሱ ነው። የላከው ጌታ ኢየሱስ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እሱ ነው አለኝ ብሎ እኔም አይቻለሁ እሱም የእግዚአብሔር ልጅ እንደሆነ መስክር ያለሁ ብሎ ተናገረ። እና ይህንን እንግዲህ መጥምቁ ዮሐንስ ነው የተናገረው፣ እና በጣም አስደናቂ እውነት ነው። ግን በመጀመሪያ ከጥያቄዎች በኋላ በሚቀጥለው ቀን እነዛ ፈሪሳውያን ከጠየቁት በኋላ ጌታ ኢየሱስ ክርስቶስ ልክ እንደ ማንኛውም የሚጠመቁ ሰዎች ወደ ዮርዳኖስ ከዮሐንስ ሊጠመቅ መጥቶ ልክ እንደመጣ ነው እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ይሄ ነው ብሎ ለተሰበሰቡ ሰዎች ጮሆ ሲናገር ነው የምትመለከቱት። ምናልባት ዮሐንስ የተናገረበትን አነጋገር ጥቂት ብታስቡ ዝም ብሎ የሆነ አነጋገር አይደለም። ማንንም ሰው ተነስቶ እነሆ የእግዚአብሔር በግ ሊል አይችልም። ዮሐንስ እዚህ ጋ እነሆ የእግዚአብሔር በግ ብሎ ለመናገር ያስገደደው ነገር የመንፈስ ቅዱስ መገለጥ እንደሆነ ልናስብና ልንረዳ ይገባናል። እና ዛሬ በዚህ ስያሜ ላይ ያውጠነጠነ ነገርን እንድንመለከት ነው የምፈልገው። እና ስለዚህ በመጀመሪያ ጌታ ኢየሱስ ክርስቶስ በዮሐንስ የተጠራበት ልዩ ስም ምን እንደሆነ ስለ ምን እንደሚናገር እና ምን መረዳት እንዳለብን እንድናስብ ፈልጋለሁ። እና ልዩ ስም እነሆ የእግዚአብሔር በግ ተብሎ የተጠቀሰው ነው። በመጀመሪያ ደረጃ እንድንመለከት የምፈልገው ቁጥር 29 አሁን ስትመለከቱት ምንድን ነው የሚለው፣ በነገው ዮሐንስ ኢየሱስን ወደሱ እሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እነሆ ይሄ የምታዩት የማን በግ ነው የእግዚአብሔር በግ ነው ብሎ ጌታ ኢየሱስ ክርስቶስን ሲናገር ነው የምታዩት። እኔ ጥቂት አንዳንድ ነጥቦችን መናገር እፈልጋለሁ። በመጀመሪያ እነሆ የሚለው ቃል በመጽሐፍ ቅዱስ ውስጥ ምንድን ነው የሚያሳየው? መጽሐፍ ቅዱስ ውስጥ እነሆ የሚለው ቃል በጣም ብዙ መቶ ጊዜ ተጽፏል። በብሉይ ኪዳንም በአዲስ ኪዳንም በእንግሊዝኛ ቢሆልድ ነው የሚለው፣ በሂብሩም በግሪክም በአማርኛም እነሆ የሚለው ቃል ምን የሚል ትርጉም አለው መሰላችሁ? አይናችሁን ከፍታችሁ አሁን እየሆነ ያለውን ነገር ተመልከቱ እዩ። ይህንን አስደናቂ ነገር ተመልከቱ። አንድ ነገር ትኩር ብላችሁ ትኩር በማድረግ እዩና ተረዱ የሚል መልእክት ነው ያለው። እግዚአብሔር እነሆ ብሎ ተናግረዋል። የእግዚአብሔር ነቢያት እነሆ ብለው ተናግረዋል። አሁን እዚህ ጋር መጥምቁ ዮሐንስ እነሆ ብሎ ነው የሚናገረው። አይናችሁን አንስታችሁ እዚህ ጋር አሁን የመጣውን ተመልከቱ እዩ እያለ ነው ይናገር የነበረው። እና ይህንን አነጋገር ካገለጥኩኝ በኋላ ለጌታ ለኢየሱስ ክርስቶስ የሰጠውን ስያሜ እንድንረዳ እፈልጋለሁ። የተለየ ስም ለጌታ ለኢየሱስ ክርስቶስ ሰጠው። በእርግጥ ለጌታ ለኢየሱስ ክርስቶስ የተሰጡ ስሞችን አዲስ ኪዳን ላይ ስንመለከት በመጀመሪያ አማኑኤል ተብሎ ሊጠራ እንደሚችል ማቴዎስ ወንጌል ላይ እናያለን። ቀጥሎ ደግሞ በዛው በሉቃስ ወንጌል ላይ በተነገረው መሰረት ማቴዎስ ወንጌል ምዕራፍ አንድም ላይ ላይ መጨረሻው ጋር አካባቢ እንደተነገረው ስሙን ኢየሱስ ትሉታላችሁ ተብሏል። ሕዝቡን ከኃጢአታቸው ያድናልና ልክ የዚህ ስም ተመጣጣኝና እኩያ የሆነ ስም ነው። አሁን ዮሐንስ ለጌታ ለኢየሱስ ክርስቶስ እየሰጠ ያለው እነሆ የማን በግ ነው አለው የእግዚአብሔር በግ ነው ብሎ ጌታ ኢየሱስ ክርስቶስን በጩኸት ሲጠራው ትመለከታላችሁ። ለምንድን ነው ዮሐንስ ጌታ ኢየሱስን የእግዚአብሔር በግ ብሎ ሊጠራ የተነሳሳበት ምክንያት? በእርግጥ ይሄ የእግዚአብሔር ፈቃድ ነው። ማንም ሰው ቀደም ብሎ አንድ ሰው ይመጣል የእግዚአብሔር በግ ብለህ ትጠራዋለህ የሚል ሀሳብን ለዮሐንስ ማንም ሰው አልሰጠውም እና እግዚአብሔር ነው አሁን እየገለጠ ያለው እና የእግዚአብሔር በግ ነው ጌታ ኢየሱስ ክርስቶስ ተብሎ ሲጠቀስ ምን ምን አይነት እውነቶች አሉበት? እግዚአብሔር በዚህ እውነትና ለዚህ ዓላማ ምን ያደረገው ማለት ነው? የመደበው እግዚአብሔር ሆን ብሎ ያዘጋጀው ስጦታ እንደሆነ እንድናስብ ያስፈልጋል። ግን ጌታ ኢየሱስ ክርስቶስ የእግዚአብሔር በግ ነው። አሁን የእግዚአብሔር በግ ነው የሚለውን ነገር ስንመለከት የጌታ ኢየሱስ ክርስቶስን ባህሪ የሚያስረዳ ነገር አለው። በብሉይ ኪዳን ማንኛውም መሥዋዕት ሲቀርብ፣ በተለይ የበግ መሥዋዕት ነበር የሚቀርበው እና በግ የሚለው ቃል በአማርኛ ሊሆን የሚገባው ጠቦት የሚል ቃል ነው። ምክንያቱም ላም ነው የሚለው ጠቦት ነው የበግ ጠቦት ነው እና የበግ ጠቦት ንጹህ ነው። ኃጢአት አላወቀም እና በደል የለበትም። ለመስዋዕት መቅረብ የሚችል ከበጎች በዕድሜው አነስተኛ የሆነ እንስሳ ነው እና እንደዚህ አይነቱ እንስሳ ነው እዚህ ጋር ለጌታ ለኢየሱስ ክርስቶስ ስም ሆኖ የተሰጠው። እና ምን ምን አይነት ባህርያት አሉት መሰላችሁ? ጌታ ኢየሱስ ክርስቶስ ልክ የበጉ ጠቦት ንጹህ እንደሆነ ቅዱስ እንደሆነ በባህሪው ጌታ ኢየሱስ ክርስቶስ ልክ እንደዛ ነው፣ ቅዱስ ነው። ከማንኛውም ነቀፌታ በሙሉ ጌታ ኢየሱስ ክርስቶስ የነጻ። ንጹህ ነው። እግዚአብሔር ይመስገን። ይህንን ማሰብና መረዳት ይኖርብናል። ጌታ ኢየሱስ ክርስቶስ እንከን የሌለው ሆኖ ለሰዎች ሁሉ ኃጢአት በቀራንዮ መስቀል ላይ ሊሰቀልና ራሱ ሊሰዋ የመጣ አስደናቂ ስጦታ ነው። እኔ ይህንን በግ ተብሎ የተጠቀሰውን የእግዚአብሔር በግ ተብሎ የተጠቀሰውን ጌታ ኢየሱስ ክርስቶስን በበግ ምሳሌ ስንመለከተው አንዳንድ ነገሮችን እንደገና ማስታወስ እፈልጋለሁ። በጎች የትህትና ምሳሌ ናቸው ተብለው ይጠቀሳሉ። ትሑታን ናቸው እንደ ነብር እንደ አንበሳ በኋላ የምናገርበታለው በጣም የአራዊትነት መልክ ያላቸው አይደሉም እና ጌታ ኢየሱስ ክርስቶስ በሕይወቱ በሙሉ ትሑት ሆኖ ነው የኖረው። እና ይህንን ስናገር ጌታ ኢየሱስ ክርስቶስን አይቶ ይሄንን ልቀርበው አልችልም፣ ልጠጋው አልችልም ብሎ የሚፈራ ማንም ሰው የለም። ምክንያቱም ጌታ ኢየሱስ ክርስቶስ ልክ እንደ በግ ጠቦት ትሁት ሆኖ ነው የተገለጠው። እና ጌታ ኢየሱስ ክርስቶስ በእርግጥ ከዛም ባሻገር ጉዳትን የሚያውቅ ጉስቁልናን ያወቀ ስቃይ ምን ማለት እንደሆነ የተገነዘበ የተረዳ ለእኛ ስቃይ ለእኛ ጉስቁልና ለእኛ ማንኛውም ውጣ ውረዶች የሚያስብ የሚጨነቅ ደግሞም መፍትሔ የሚሰጥ ነው። ቅድም እንዳልኩት በግ ሊቀረብ ይችላል፣ በተለይ የበግ ጠቦት እና ጌታ ኢየሱስ ክርስቶስ የሚቀረብ ነው። ልክ በበግ ምሳሌ የተመሰለበት ምክንያት ይሄ ነው። ማንም ሰው እሱን ለመቅረብ ፈልጎ አይ ልቀርበው አልችልም፣ ይነክሰኛል፣ ወይ ይገጨኛል፣ ወይ ደግሞ ይበላኛል፣ ወይ ደግሞ ይረጋግጠኛል ብሎ የሚያስብ ማንም ሰው የለም። የበግን ጠቦት ልክ ጌታ ኢየሱስ ክርስቶስ እንደዛ ነው። እያንዳንዳችን ወደ ጌታ ወደ ኢየሱስ ክርስቶስ ብንመጣ አይነክሰንም፣ አያስፈራራንም፣ አያስጨንቀንም ይቀበለናል። እንዳውም የራሱ ሊያደርገን እጁን ይዘረጋልናል። ጌታ ኢየሱስ ክርስቶስ በበግ ምሳሌ የተገለጠበት ምክንያት ታጋሽም ስለሆነ ነው። በጎች በተፈጥሯቸው ታጋሾች ናቸው ተብለው ይታወቃሉ። ጌታ ኢየሱስ ክርስቶስ የትዕግስት እና የጨዋነት ምሳሌ ነው። እዚህጋ ጌታ ኢየሱስ ክርስቶስ ጨዋ ነው ብያለሁኝ። ጌታ ኢየሱስ ክርስቶስ ጨዋ ነው ህፃናትን ወደ እሱ እንዲመጡ ይጠራቸዋል። አሁን ብዙ ወንጌል ላይ በተለይ ዮሐን ማቴዎስ ወንጌል ምዕራፍ 18 ሌሎችም ወንጌሎች ላይ ብትመለከቱ ህፃናትን ወደ እኔ እንዲመጡ ምን አታድርጓቸው፣ አትከልክሏቸው፣ እኔ ህፃናትን እቀበላለሁ፣ እቀርባቸዋለሁ፣ እንዲከተሉኝ እፈልጋለሁ፣ እፈቅድላቸዋለሁ ብሎ የሚናገር ንጉሥ ነው ጌታ ኢየሱስ ክርስቶስ በተለይ ማርቆስ ወንጌልን ስናጠናት እዚህ ላችሁ እንደሆነ የሆሳ አና ዕለት በፈሪሳውያኑን እብድ ካደረጋቸው ነገር አንዱ ህፃናት በሙሉ ተሰብስበው ሆሳና በአርያም፣ በጌታ ስም የሚመጣ የተባረከ ነው እያሉ ይጮሁ ነበር እና ያንን ጩኸታቸውን፣ ያንን አምልኳቸውን ጌታ ኢየሱስ ክርስቶስ ኖ ኖ ኖ የእናንተን ጩኸት አልፈልገውም ሲል አትሰሙትም፣ ሲቀበላቸው ነው የምታዩት። ፈሪሳውያኑ እብዶ ነው ነበር። ምን ማለት ነው? እነዚህ ህፃናት ይጮሃሉ ዝም በሉ በላቸው ብሎ ሲል መዝሙረ ዳዊት ምዕራፍ ስምንትን አላነበባችሁም ከሚጠቡና ከህፃናት አፍ ለራሱ ምስጋና አዘጋጀ ተብሎ ተጽፏል ብሎ ሲነግራቸው ታያላችሁ። ጌታ ኢየሱስ ክርስቶስ ጨዋ ነው። በግ የጨዋነት ምሳሌ ነው እና ጌታ ኢየሱስ ክርስቶስ ጨዋ ሆኖ ነው የመጣው። በእርግጥ የእግዚአብሔር በግ ነው። ጌታ ኢየሱስ ይህንን ለማሳየት የግድ ዘፍጥረት ምዕራፍ ሁለት ላይ በአእምሯችን መሄድ አለብን። ዘፍጥረት ምዕራፍ ሁለት ላይ አብርሃም እግዚአብሔር ባዘዘው መሰረት አንድ ልጁን ይስሐቅን ለእግዚአብሔር ለመሰዋት እግዚአብሔር አንድ ልጅህን ይስሐቅን ሰዋልኝ ብሎ እንዳዘዘው ለመሰዋት ወደ ሞሪያ ተራራ ሄዶ ነበረ። እዛ ቦታ ልክ ወደ ተራራው እየወጡ ሰራተኞች ኋላ ቀርተው እያሉ ይስሐቅ አንድ ጥያቄ ጠየቀው። አባቴ አብርሃም ሆይ የመስዋዕቱ በግ ለመሆኑ የት አለ? ምንድን ነው የምትሰዋው ብሎ ሲጠይቀው አብርሃም የመለሰው መልስ ምንድን ነው? የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጀው የመስዋዕቱ በግ ማን ነው? ጌታ ኢየሱስ ክርስቶስ ነው። ለዚህ ነው እዚህ ቦታ ላይ እነሆ ብሎ ዮሐንስ የእግዚአብሔር በግ ነው ይሄ እየመጣ ያለው ጌታ ኢየሱስ ክርስቶስ። እግዚአብሔር ለሰዎች ኃጢአት፣ ለሰዎች በደል፣ ለሰዎች መተላለፍ ዋጋ ይከፍል ዘንድ ራሱ የራሱን ልጅ ሰጠ እንደምን ሆኖ እንደ በግ ሆኖ ለሰዎች እንዲሰዋ እንዲሞት ካስደናቂ ፍቅሩ የተነሳ እግዚአብሔር ለሰዎች ጌታ ኢየሱስ ክርስቶስን ሰጠ በመጨረሻ ይሄ ልዩ ስም የሚለው ጋር የምናገርበት ሀሳብ በአይሁድ ቤተ መቅደስ ውስጥ ሁል ጊዜ ጠዋትና ማታ የበግ መስዋዕት ይቀርብ ነበር። በእርግጥ ቁጥራቸው በርከት ያለ በጎች ይሰው ነበረ እና ይሄ የበግ መስዋዕት በአይሁድ ስርዓት ውስጥ ይደረግ የነበረው የሚመጣውን እና እውነተኛውን መሲህ ይህንን ጌታ ኢየሱስ ክርስቶስን አንድ ቀን መጥቶ እንደሚሰዋና ለህዝቦች ኃጢአት በሙሉ ራሱ ዋጋ እንደሚከፍል የሚጠቁም ምልክት ነበረ እና ይሄንም በተመለከተ ነው ነቢዩ ኢሳያስ በትንቢተ ኢሳያስ 53 ቁጥር 7 ላይ ጌታ ኢየሱስ ክርስቶስ እንደሚታረድ በግ በሸላቾቹ ፊት ዝም ብሎ ራሱን ሰጠ ብሎ እየተናገረው እና ይሄ ለጌታ ለኢየሱስ ክርስቶስ የተሰጠ ልዩ ስም ነው የእኛ በግ ለእኛ የሞተ ለእኛ የተሰዋ ለእኛ ራሱን የሰጠ አምላክ እና ንጉስ ነው ጌታ ኢየሱስ ክርስቶስ እና ጌታን ስንመለከት በእንደዚህ አይነት መንገድ ለእኔና ለእናንተ ለመሞት የመጣ መሆኑን ማሰብና ማስተዋል ይገባናል። በሁለተኛ ደረጃ የምናገርበት ሀሳብ ይሄ ልዩ ስም የክርስቶስን ልዩ ስራ የሚያሳይ እንደሆነ እንድታስቡልኝ ነው። ይሄ የእግዚአብሔር በግ በሚለው ዙሪያ ነው ዛሬ መናገር የፈለግኩት። ልዩ ስም የጌታ ኢየሱስ ክርስቶስ የእግዚአብሔር በግ ተብሎ የተጠራበት ስሙ የመጣበትን ልዩ ስራ የሚያሳይ ስም ነው። ይህንን በሁለተኛ ደረጃ ስንመለከት ዮሐንስ ያለውን ነገር እንደገና ማሰብ፣ እንደገና ማንበብ ያስፈልገኛል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 በነገው ዮሐንስ ኢየሱስን ወደ እሱ ሲመጣ አይቶ እንዲህ አለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ተናገረ እና ጌታ ኢየሱስ ክርስቶስ አላማ ነበረው። ሊሰራ የመጣው በጣም የተወሰነ ድንቅ እና ማንም ሰው ለእኛ ሊሰራ የማይችለውን ስራ ሊሰራ ነበር የመጣው እና ዮሐንስ ምንድን ነው ያለው? የዓለምን ኃጢአት የሚያስወግድ ነው። የዓለምን ኃጢአት ለማስወገድ የመጣ የዓለምን ኃጢአት አስወጋጅ ነው። ጌታ ኢየሱስ ክርስቶስ የኔና የእናንተን ኃጢአት፣ የአንቺን ኃጢአት፣ የኔን ኃጢአት ለማስወገድ ነው የመጣው። ይህንን በኋላ ውጤት በሚል ነገር ጥቂት ጠቀስ ጠቀስ አደርገዋለሁ። ግን ከዚህ የተነሳ ጌታ ኢየሱስ ክርስቶስ እርሱ በአራት ነገሮች ምን እንደሆነ እንድንመለከት እፈልጋለሁ። ልዩ ስራ ሊሰራ ነው የመጣው ጌታ ኢየሱስ እኔ እዚ ጋ ጌታ ኢየሱስ ክርስቶስ ወደ ምድር የመጣው አዳኝ ሆኖ እንደሆነ እንድናስብና እንድናስተውል እፈልጋለሁኝ። ወደ ምድር የመጣው ተዋጊ ሊሆን አልነበረም። እዚህ ጋር ነጥቦችን ዘርዝር ያለው ወደ ምድር የመጣው ጌታ ኢየሱስ ክርስቶስ ፈላስፋ ሊሆን አልነበረም። ሳይንቲስት ሊሆን አልነበረም። ወደ ምድር የመጣው በእርግጥ ዝም ብሎ አስተማሪ ሊሆን አልነበረም። እሱ የመጣው ኃጢአተኞችን ለማዳን ነበረ። በአሁኑ ጊዜ ያሉ ቤተክርስቲያኖች እየሳቱ ያለው ይሄ የፌዝ ሙቭመንት የሚባል ሙቭመንት ቤተክርስቲያን ውስጥ እንደ እንደ ወረርሽኝ በሽታ የኢትዮጵያ ቤተክርስቲያንን ከመውረሱ በፊት የነበረው ጤናማ ትምህርት በእንደዚህ አይነት ሁኔታ ላይ የሚገለጠው ነበረ። አሁን ብዙ ጊዜ በቤተክርስቲያን የጌታ ኢየሱስ ክርስቶስን የመጣበትን ዓላማ ሲነገር አትሰሙ። ግን እሱ የመጣው የሰዎችን ልጆች ለማዳን ነበረ። ስጋዊ ነገሮችን ለሰዎች ለመስጠት ለማመቻቸት ሳይሆን በመጀመሪያ ነፍስን ለማዳን ህይወቱን ሰውቶ እኛን ከኃጢአትና ከበደል ነፃ ለማውጣት ነው። ስለዚህ እሱ መጥቶ የነበረው ሰዎች በራሳቸው አቅም፣ በራሳቸው ችሎታ፣ በራሳቸው ሃይማኖት፣ በራሳቸው ጾታ፣ በራሳቸው ቁንጅና ወይም በራሳቸው ማንኛውም ነገር ለራሳቸው ሊሰሩ የማይችሉትን ስራ ለመስራት ነበር ጌታ ኢየሱስ የመጣው። አሁን ይህንን ሳስረዳ እናንተ እንድታስተውሉ የምፈልገው ነገር አለ። እኛ በሰው ልጅነታችን ለራሳችን እራሳችን እማንሰራቸው ብዙ ነገሮች አሉ። እንደው አንዳንዱን በቁሳዊው ነገራችን እንኳን አንድ ነገር ልጠቁማችሁ። ዛሬ ምሳ በልታችሁን? የመጣችሁት አይደለም፣ ወይም ደግሞ ጠዋት ቁርስ በልታችኋል። ቁርስ በበላችሁበት ሰዓት ቁርሳችሁን ከበላችሁ ሆዳችሁ ውስጥ ከገባ በኋላ ቁርሳ የበላችሁት ቁርስ ይሄ ሰውነታችሁ እንዲፈጨው የማዘዝ ስልጣን ማንኛችሁም የላችሁ። እንዴት እንደሚፈጭም እንኳን አናውቅም። ያው ሳይንስ ነግሮናል በእርግጥ ግን እነዚህ ነገሮች ከቁጥጥራችን ውጭ የሆኑ ነገሮች ናቸው እና አሁን የማዘዝ ስልጣኑ የለንም። ይሄንን እና እግዚአብሔር ግን ራሱ በፈቀደው መሰረት ለእኛ ባዘጋጀው ይሄ የሰውነታችን ፊዚዮሎጂ መሰረት ነገሮች ሁሉ ሲከናወኑ እናያለን። ግን ደህንነትን በተመለከተ አሁንም ልክ እንደዚሁ እኛ ራሳችንን ከኃጢአትና ከበደል አውጥተን በገዛ ችሎታችን፣ ጥበባችን፣ ደግሞም ማመለካከታችን ለእግዚአብሔር ራሳችንን ቅዱስ ማድረግ አንችልም። ይህንን ለውጥ በህይወታችን ማምጣት የሚችለው እራሱ እግዚአብሔር ነው። ከዚህ የተነሳ ነው ደህንነት በጸጋ ነው፣ በነፃ ነው ተብሎ የሚነገረው ይህንን የነፃ ደህንነት ለመቀበል አይምሯችንን አሳምነን ወደ ጌታ ወደ ኢየሱስ ክርስቶስ ብንመጣ ማንም ሊሰራ የማይችለውን ስራ በልባችን፣ በነፍሳችን በአዳኝነቱ ጌታ ኢየሱስ ክርስቶስ ይሰራልናል። ይህንን ሳስብ በሁለተኛ ደረጃ እዚሁ ነጥብ ላይ የምናገረው ክርስቶስ ኢየሱስ ይሄ የእግዚአብሔር በግ ሆኖ የመጣው ሙሉ አዳኝ ነው። እሱ ሲያድን ጎዶሎ ስራን ለመስራት አይደለም የመጣው። እንዳውም እዚ ጋ ምን ብያለውኝ? እሱ ኃጢአትን ለማስወገድ ሲመጣ በአዋጅ መልክ ኃጢአትን አስወግጀዋለሁ ብሎ በመናገር በማወጅ አይደለም የመጣው። ዝም ብሎ በባዶ ቃል አይደለም የመጣው። ኃጢአትን ለማስወገድ የሚያስፈልገውን ነገር በቀራኒው መስቀል ላይ ራሱ ተሰቅሎ በመክፈል ነው ኃጢአትን ያስወገደው። እግዚአብሔር ይመስገን። ኃጢአትን በራሱ ላይ ወሰደው። እዚህ በቴዎሎጂ ዓለም ውስጥ ምን የምንለው ቃል አለ? ኢምፒውቴሽን የምንለው ቃል አለ። ጌታ ኢየሱስ ክርስቶስ የእኛን ኃጢአት የእኛን ኃጢአት በራሱ ላይ ወስዶ ልክ እንደኛ ስለኛ ሆኖ በእኛ ኃጢአት ምክንያት በመስቀል ላይ ተሰቃይቶ ለእኔና ለእናንተ ሞተልን ምን እንዲሆን ነው? ሌላ ኢምፒውቴሽን በእኛ ላይ እንዲመጣ ነው። ማለት ምንድን ነው? የእሱ ጽድቅ፣ የእሱ ንጽህና፣ የእሱ ቅድስና፣ የእሱ አስደናቂ ዘላለማዊ የሆነ በረከት በእኛ ላይ እንዲመጣ ነው። ስለዚህ የእሱን ነገር እኛ እንድንወስድ፣ የእኛን ነገር እሱ እንዲወስድ ነው እግዚአብሔር በቀራኒው መስቀል ላይ እንዲሰቀል ያደረገው በጣም አስደናቂ ምስጢር ነው። ለዚህ ነው ጴጥሮስ በአንደኛ ጴጥሮስ 224 ላይ እሱ ኃጢአታችንን በእንጨት ላይ በስጋው ምን ሆነ ይላል፣ ተሸከመ ብሎ ይናገራል። ጌታ ኢየሱስ ክርስቶስ ኃጢአታችንን በስጋው በእንጨት ላይ ተሸክሞ ስለኛ ኃጢአትና ስለኛ በደል ሞተ። ስለዚህ ሙሉ የሆነ ደህንነትን ለሰዎች ሰጠ። እግዚአብሔር የተመሰገነ ይሁን። በሦስተኛ ደረጃ እሱ ሁሉን የሚችል አዳኝ ነው። ይገርማችኋል። ጌታ ኢየሱስ ክርስቶስ የሰዎችን ልጆች ሁሉ ለማዳን የሚችል አዳኝ ነው። እከሌን አድኖ እከሌን ለማዳን አልችልም የሚል ዲፊሸንሲ ወይም ደግሞ እጥረት የለውም። በእርግጥ የሚድኑ ሰዎች በሙሉ በእሱ የማዳን ኃይል የማዳን ችሎታ ይድናሉ። ለዚህ ነው እዚህ ጋር ለአይሁዶች ብቻ አልነበረም የመጣው። ለተወሰኑ ምርጥ ለሚባሉ ሰዎች፣ ስልጣን ላይ ላሉ ወይም ደግሞ በሆነ ሁኔታ ውስጥ ላሉ ሰዎች አልነበረም የመጣው። እኛን ሁላችንን ከኃጢአትና ከበደል ለማዳን በቀራኔው መስቀል ላይ ለመሰቀል መጣልን እግዚአብሔር የተመሰገነ ይሁን። አራተኛ ደረጃ ክርስቶስ ዘላለማዊ አዳኝ ነው። ይህንን ምናልባት አንዳንድ ጊዜ ጠቅሸው ይሆናል ብዬ አስባለሁኝ። ግን ይህንን ጽንሰ ሀሳብ እያንዳንዳችን በአይምሯችንና በልባችን ብንይዝ በጣም ወሳኝ ነው። እሱ እራሱ በቀራኒዮ መስቀል ላይ የተሰቀለው ዘላለማዊ አምላክ ነው። ተመልከቱ፣ ጌታ ኢየሱስ ወደ መስቀል ከመምጣቱ በፊት የሰውን ስጋ ለብሶ ነበር። ከቅድስት ድንግል ማርያም የሰውን ስጋ የለበሰው ምድርና ሰማይ ከመፈጠሩ በፊት ሰማይና ምድርን የፈጠረ ፈጣሪ ነው። እሱ ዘላለማዊ ነው፣ ጊዜያዊ አይደለም። እኛ ጊዜያዊ ነን። በእርግጥ ዘላለማዊ የሆነ ነፍስ አለን። ይሄ ዘላለማዊ ነፍሳችን ወይ ሲኦል ይሄዳል ወይ መንግስተ ሰማይ ይሄዳል። ጌታ ኢየሱስ ክርስቶስ የመጣው ይሄ ዘላለማዊ የደህንነት ውጤት አግኝተን ዘላለማዊ መንግስት ውስጥ እንድንገባ ነው እና በቀራንዮ መስቀል ላይ የሰራው ስራ የዘላለም ውጤት ያለው ስራ ነው። እኔና እናንተ በመስቀል ላይ እንድንሰቀል እና ለሰዎች ልጆች ቤዛ ልንሆን ያልቻልነው የእኛ ስራ ዘላለማዊ ውጤት ሊኖረው ስለማይችል ነው መላእክት አልተሰቀሉም ምክንያቱም ዘላለማዊ ውጤት ሊኖረው አይችልም የነሱ ስራ ግን አምላክ ነው የተሰቀለው እሱ ዘላለማዊ ነው ስለዚህ የሰራው ስራ በዛ ስድስት ሰዓት ውስጥ የተከናወነው ስራ ዘላለማዊ የማዳን ውጤት ያለው ስራ ነው ይህንን በአእምሯችንና በልባችን መያዝ አለብን ለዚህ ነው ጌታ ኢየሱስ ክርስቶስን መቀበል የዘላለም ህይወት ያስገኛል የሚለው እሱ ዘላለማዊ ውጤት ያመጣ ስራ ስለሰራ የዘላለም አዳኝ ነው እና አሁን እንኳን በእግዚአብሔር ቀኝ ላይ ሆኖ ስለ እያንዳንዳችን ይማልዳል። በየዕለቱ የምንሰራውን ኃጢአት በስተት ከኛ ላይ ያስወግዳቸዋል፣ ያጥባቸዋል፣ ያጠራቸዋል። ዕብራውያን ምዕራፍ 9 ቁጥር 24 ብትመለከቱ ጌታ ኢየሱስ ክርስቶስ የእኛ ልዩ አማላጅ መሆኑን ሲናገር አሁን በእግዚአብሔር ቀኝ ተቀምጦ ባለበት ቦታ ስለ እኛ ምን ያደርጋል ይላል። ይታያል። እዛ አብ ቀኝ ቁጭ ብሎ ይሄንን ሰው ይቅር በለው ተሳስቷል፣ ኃጢአት ሰርቷል እያለ በደሙ ለነፃ ነው ለእኛ የሚማልድ ዘላለማዊ ማላጅ ነው ጌታችን ኢየሱስ ክርስቶስ። እንግዲህ እነዚህ እነዚህ አይነት ስራዎችን ለመስራት ነው ጌታ ኢየሱስ ክርስቶስ የመጣው። ስለዚህ የእግዚአብሔር በግ የሚለው ልዩ ስም እነዚህን ስራዎች ሊሰራ የመጣ መሆኑን የሚገልጥ ነው። ተጨማሪ ሌሎች ነገሮችን መናገር እችላለሁ። እሱ የህዝቡ ሊቀ ካህን ነው። ጌታ ኢየሱስ ክርስቶስን እኛ የምንለው ሶስት ቢሮዎች አሉት፣ ሶስት ትልልቅ ኃላፊነቶች አሉት ወይም ተግባራት አሉት። አንደኛ የኔና የናንተ ሊቀ ካህን ነው። ሁለተኛ የኔና የናንተ ነቢይ ነው። ሌላ ነቢይ አያስፈልገንም። እሱ አስተማሪያችን ነው። ሶስተኛ የኔና የእናንተ ንጉስ ነው። ንጉሳችን ነው። እረኛችን ነው። ገዣችን ነው። ጌታ ኢየሱስ ክርስቶስ በግ ሆኖ የመጣው እነዚህን ሶስት ነገሮች ሊሆንልን እንደሆነ ነው መጽሐፍ ቅዱስ የሚያሳየን። እነዚህ አስደናቂ ነገሮች በጣም የከበሩ ሀሳቦች ናቸው እና በልባችን በአእምሯችን ይዘናቸው ከእግዚአብሔር ጋራ በጌታችን በኢየሱስ ክርስቶስ በኩል ልንታረቅ ከሱ ጋራ ሰላም መስርተን የዘላለም ሕይወት እንዲኖረን የተሰጠን አስደናቂ ስጦታ ነው። በሶስተኛ ደረጃ የምናገርበት ይሄ የእግዚአብሔር በግ ያመጣውን መልእክት ነው። የእግዚአብሔር በግ ምንድን ነው ያመጣው መልእክት? አሁን ይህንን ሳስብ በሰሞኑ የማስብ የነበረውን ነገር ላካፍላችሁ ነው። ይህንን ነጥብ እዚህ ጋር የጨመርኩት የእግዚአብሔር በግ ጌታ ኢየሱስ ክርስቶስ የእግዚአብሔር በግ ሆኖ ሲመጣ ምንድን ነው ያመጣው መልእክት የሚለውን ጥያቄ ብትመለከቱ፣ በእርግጥ ይህን ጥያቄ ብትጠይቁ መልሱ ያለው እዚሁ አዲስ ኪዳን ላይ ነው። ማለትም ብሉይ ኪዳን ትንቢተ ኢሳያስ 53 ላይ የምናገኘው ነገር አለ። መዝሙረ ዳዊት ውስጥ የምናገኛቸው ብዙ መልእክቶች አሉ። በተለይ አዲስ ኪዳን ወንጌሎች ይሄንን ነገር ነው የሚናገሩት እና የእግዚአብሔር በግ ሆኖ የመጣው ኢየሱስ ክርስቶስ ያስተላለፈው መልእክት፣ ያውጅ የነበረው መልእክት የወንጌልን መልእክት ነው እና እዚህ ጋር ለመናገር የምፈልገው ነገር ምንድን ነው? ወንጌል የሚባለው ነገር አንድ መልእክት ነው። በእርግጥ ከዚህም በፊት ተናግሬያለሁ። አራት ወንጌሎች አሉ፦ ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ። ነገር ግን ወንጌል አንድ ነው ታውቃላችሁ። አራት የተለያዩ ጸሐፊዎች አሉት እንጂ አንድ ወንጌል ነው ያለን። ይሄ ወንጌል የሚናገረው ስለማን ነው? ስለዚህ ስለ እግዚአብሔር በግ ነው። ስለ እሱ መልእክት ነው። የወንጌል መልእክት መሰረቱና ምክንያቱ ጌታችን ኢየሱስ ክርስቶስ ነው እና የወንጌል መልእክት ግን በጣም ግልጽ ነው። አሁን ይህንን ነው ለማስተላለፍ የምፈልገው። አንዳንድ ሰዎች የወንጌል መልእክት ውስብስብ ለማድረግ ይፈልጋሉ። አንዳንድ ሃይማኖቶች መልእክቶቻቸው ውስብስቦች ናቸው። የክርስትና እምነት መልእክት ግን ውስብስብ አይደለም። ሁለት ዋና ዋና ነገሮችን ነው የሚናገረው። አንደኛ እግዚአብሔር የሚባለው አምላክ በጣም ቅዱስ ነው፣ በጣም ፍጹም ነው ከሰዎች የተለየ ነው። እግዚአብሔር የሚባለውን አምላክ ሰው ሊቀርብ ከፈለገ ሰው የራሱን ማንነት ማወቅ አለበት ነው የሚለው ወንጌል እና ሰው ኃጢአተኛ ነው፣ እርኩስ ነው። ቅድም እንዳልኩት ራሱን ማዳን በፍጹም አይችልም። ስለዚህ እግዚአብሔር የሚባለውን አምላክ ለመቅረብ ለመቅረብና በእሱ ዘንድ እርቅ ለማግኘት ማለት ከእሱ ጋር ለመታረቅና የኃጢአት ይቅርታ ለመቀበል የሚያስፈልገውን ስራ እግዚአብሔር የሰራው በልጁ በክርስቶስ በኩል ነው እና በክርስቶስ በኩል ወደ እግዚአብሔር የሚመጡትን እግዚአብሔር የዘላለም ሕይወት ሊሰጣቸው ቃል ኪዳን ገብቷል። ስለዚህ በክርስቶስ መምጣት ወደ እግዚአብሔር የነፃነት ሕይወትን የሚያሰጥ እፎይ፣ የሚያሰኝ ነፃነት የሚሰጥ ፈጽሞ ይቅርታን የሚያመጣ ነገር ነው እና የወንጌል መልእክት ይሄ ነው። በጣም ግልጽ ነው። ወንጌል ማለት የምስራች ማለት ነው። የደስታ ዜና። አንተ ኃጢአተኛ በልዩ ልዩ የኃጢአት ስርዓት ውስጥ የወደቅህ ያለ ከዚህ የተነሳ ሰይጣን እንደፈለገው እንዳሻንጉሊት የሚጫወትብህ፣ ና ወደ ኢየሱስ ክርስቶስ፣ ጌታ ኢየሱስ ክርስቶስ ላይ እምነትህን አድርግ እና እግዚአብሔር ምሮህ፣ ነፃነት፣ እረፍት፣ ሰላም፣ ደስታ ታገኛለህ ነው የሚለው ወንጌል። በጣም ግልጽ ነው። ውስብስብ አይደለም። እና የወንጌል መልእክት ነፃ ነው ደግሞ ይገርማቸዋል አሁን ጌታ ኢየሱስ ክርስቶስ ያመጣው የወንጌል መልእክት እኛ ለኃጢአታችን እዳ ዋጋ ብንከፍል ማለት በየቀኑ አስር አስር ደረጃ በጉልበታችን ወጥተን ኃጢአታችሁ ይቅር ይባልላችኋል የሚል ሀሳብ ቢኖር ካቶሊኮች እንደሚያደርጉት፣ ማርቲን ሉተር የፕሮቴስታንት ሪፎርሜሽን ወደ እውነት ሲመጣ በዚህ በ15ኛው መቶ ክፍለ ዘመን የሕግ ተማሪ ሊሆን ያቀደ ሰው ነበር። ግን እግዚአብሔር ሀሳቡን አስቀየረውና የቴዎሎጂ ተማሪ ሆነ። ካቶሊክ ገዳም ውስጥ ገባ፣ መጽሐፍ ቅዱስን አጠና፣ የካቶሊክ አስተማሪ ዶክተር ሆኖ ነበር። እና አንድ ቀን ሮሜ ምዕራፍ 1 ቁጥር 16ን ሮሜ መጽሐፍ ለማስተማር ሲሄድ ሮሜ ምዕራፍ 1 ቁጥር 16 ሲያነብ በክርስቶስ ወንጌል አላፍርም የእግዚአብሔር ማዳን የእግዚአብሔር ኃይል ሰዎችን ሁሉ ለማዳን ነው የሚለውንና የእግዚአብሔር ማዳን በነፃ በጸጋ የተገለጠ መሆኑን ቁጥር 17 ላይ ሲያይ ልቡ አዲስ መገለጥን አገኘ እና ከዛ በኋላ ከካቶሊክነቱ ወጣ። ግን ከዛ በፊት ያደርግ የነበረው ነገር ይገርማቸዋል። በየቀኑ እየጾመ ደረጃዎችን በጉልበቱ ይወጣ ነበር ለመጽናት። አሁን አንዳንድ እንደዚሁ አንድ ማቀው ሰው ለንደን የመጣ የአይሪሽ የካቶሊክ ካህን የነበረ ቄስ የነበረ ሰው ነው። ምን እናደርግ ነበር አለ፣ በበረዶ ውስጥ በበረዶ የበረዶ ውሃ በላያችን ላይ እየፈሰሰ ጀርባችንን በየቀኑ እንገርፈው ነበር አለ፣ ጽድቅ ለማግኘት። ወንጌል እንደዚህ አይነት ምስቅልቅል ነገር የለውም። ወንጌል የተሰጠው በነፃ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር በግ ሆኖ በቀራኒዮ መስቀል ላይ በከፈለ ዋጋ መሰረት እኔና እናንተ በነፃ ምንም ሳንከፍል የእግዚአብሔር ምረት እንድንቀበል ነው። ወንጌል የሚናገረው ግልጽ መልእክት ነው። መክፈል የምትችሉት ነገር የለም። ግን ጌታ ኢየሱስ ክርስቶስ ስለ እናንተ ከፍሎላችኋል። የእግዚአብሔር በግ በመስቀል ላይ ተሰውቶላችኋል። እኛ የምንከፍለው ምንም ነገር የለም በነፃ ይሄንን በተመለከተ ሰዎች ባይምሯቸው ሁል ጊዜ ዳይሌማ አላቸው ምንድን ነው መሰላቸው ባይምሯቸው ውስጥ ያለው መምታታት ሁሉን ነገር የምናገኘው ገንዘብ ከፍለን ነው አይደለም ልብስ የምናገኘው ገንዘብ ከፍለን ነው ምግብ የምናገኘው ገንዘብ ከፍለን ነው ቤት ሞርጌጅ የምንከፍለው ገንዘብ ከፍለን ነው አይደለም ሁሉ ነገር ስለዚህ ሁሉን ነገር በክፍያ ስለምናገኝ ደህንነትንም በክፍያ ለማግኘት አይምሯችን ያስባል ግን፣ እግዚአብሔር እንደዛ አላደረገው። ያንን አመለካከት ጥለን በነፃ የወንጌልን በረከት እና የወንጌልን ስጦታ ከእግዚአብሔር እጅ መቀበል ይኖርብናል። የወንጌል መልእክት ትክክለኛ መፍትሄ እንደሆነ ይሄ የእግዚአብሔር በግ ያሳየናል ለሰዎች ልጆች በጎነት የተነገሩ ብዙ ነገሮች አሉ። ይገርማችኋል። ሂዩማኒስቲክ የሆነው አስተሳሰብ ሂዩማኒስቲክ የሆነው ፍልስፍና ሰው ነው የነገሮች ሁሉ ማዕከል እና ለሰው ነው ሁሉ ነገር መደረግ ያለበት ብሎ ሰውን ከእግዚአብሔር ነጥሎ የተለየ ነገር ውስጥ ለማስገባት የሚፈልግ ፍልስፍናና አባባል አለ። እነዚህ በሙሉ ለሰው ልጆች መፍትሄ አላመጡም፣ ለውጥም አላመጡም። አንድ ትክክለኛና እውነተኛ መፍትሄና ለውጥ ለሰው ልጆች እውነተኛ እረፍት፣ እርካታ፣ ደስታ የእንቆቅልሻቸው መልስ የጥያቄያቸው መልስ ያለው በጌታ በኢየሱስ ክርስቶስ ላይ ብቻ ነው። ወደ ጌታ ወደ ኢየሱስ ስንመጣ ጥያቄያችን ይመለሳል፣ ሰላማችን ይበዛል። እግዚአብሔር የማዳን ኃይሉን በኛ ላይ ይገልጣል። እግዚአብሔር ማዳኑን በውስጣችን በነፍሳችን በሕይወታችን ማየት እንችላለን። እንግዲህ እነዚህን ነገሮች የሚያበስር መልእክት ነው በዚህ የእግዚአብሔር በግ በተባለው በጌታ በኢየሱስ ክርስቶስ ወደ እኛ የመጣው። በአራተኛ ደረጃ የእግዚአብሔር በግ ያመጣውን ልዩ ውጤት እንመለከታለን። የእግዚአብሔር በግ ያመጣው ለውጥ አለ እና ይህንን ወይም ደግሞ ውጤት አለ። ይሄንን ቅድም ከተናገርኩት ቃል ጋር አብሮ የሚሄድ ነው። በሁለተኛ ደረጃ ከተናገርኩት ጋራ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው የተናገረው። እና ውጤቱ ምንድን ነው? የጌታ ኢየሱስ ክርስቶስ መምጣት ወደ ምድር በሰዎች መካከል መመላለሱ፣ በቅራኔው መስቀል ላይ ተሰቅሎ ሞቶ በሶስተኛው ቀን ከሞት መነሳቱ እና በአርባኛው ቀን ደግሞ ወደ ሰማይ ማረጉ ምንድን ነው ውጤቱ ብለን ብንጠይቅ አንድ መሰረታዊ ነገር እዚ ጋ ዮሐንስ ያስቀምጥልናል። የዓለምን ኃጢአት የሚያስወግድ ኃጢአት እንዲወገድ ነው ጌታ ኢየሱስ ክርስቶስ የመጣው ከልባችን፣ ከነፍሳችን፣ ከውስጣችን እንዲወገድ ነው። በእርግጥ ስለ ኃጢአት ብዙ ጊዜ ተናገራለሁ፣ አሁንም እናገራለሁ። ምክንያቱም መሰረታዊ ነገር ነውና ኃጢአት ሰዎችን የሰዎች ልጆችን በጣም የሚያስጨንቅ ነገር ነው። አስጨናቂ ነው። ሳንፈልግ ነው የምናደርገው፣ ምክንያቱም ኃጢአተኞች ስለሆነ። በዓለም ላይ አሁን ያሉትን ምስቅልቅሎች በሙሉ ያስከተለውን ኃጢአት ነው። የዓለም ትርምስምስ ሁኔታ፣ የቤተሰብ መፍረስ፣ መፈራረስ የሰዎች ራሳቸውን እንኳን የማጥፋት ደረጃ ላይ መድረስ የክፋት ሁሉ ምንጩ ኃጢአት ነው። በምድር ላይ ሰዎች ሰዎችን የሚገሉበት ምክንያት፣ ራሳቸውን የሚያጠፉበት ምክንያት በጣም የሚገርም ነገር ነው። እነዚህ ሁሉ ነገሮች ከሰው ኃጢአት ውስጥ የሚመነጩ ናቸው። እኔ ነግራቸኋለሁ። እዛ ለንደን ውስጥ አንድ በጣም የታወቀ ድልድይ አለ፣ መኪኖች ፍላይ ኦቨር የሚያደርጉበት ድልድይ እና እዛ ድልድይ ላይ ወደ ላይ ወደ ሰማይ ከፍ ያለ ድልድይ ነው እና ከታች መኪኖች ይርመሰመሳሉ፣ በላይ ትሄዳላችሁ። ልክ እዚህ ሀገር እንዳለው ብዙ መኪኖች እዛ ጋር ቆመው ባዷቸውን ቆመው ይገኛሉ። እና ለምንድን ነው የሚገኙት? ሰዎች መኪኖቻቸውን ያቆሙና ከዛ ከድልድይ ላይ የራሳቸውን ይወረውራሉ። ይህንን የሚያደርጉት ከምን የተነሳ ነው? ከኃጢአተኝነት የተነሳ ነው። ባለፈው ምናልባት ስናገር ሰምታችሁኝ እንደሆነ አላቅም። የት ነው የተናገርኩት? እዚህ ናሽቪል መሰለኝ የተናገርኩት። እንግሊዝ ሀገር በየሳምንቱ ሰማንያ አራት ወንዶች እራሳቸውን ያጠፋሉ። በየሳምንቱ ኤቭሪ ዊክ 84 ወንዶች። አሁን ስታቲስቲክስ ነው የቅርብ ስታቲስቲክስ ነው። ሰማንያ አራት ወንዶች ሱሳይድ ኮሚቴ ያደርጋሉ። ከምን የተነሳ ነው ሰዎች ራሳቸውን የሚያጠፉት? ከኃጢአትና ከኃጢአተኝነት የተነሳ ነው። ስለዚህ ኃጢአት የሚባለው ነገር በጣም አስጨናቂ ነገር ነው፣ የሰዎችን ልጆች በሙሉ ያስጨነቀ ግን ስንወለድ በሙሉ አብሮን የተወለደ ነገር ነው። ኃጢአት ከየግል ህይወታችን መወገድ አለበት። ጌታ ኢየሱስ ክርስቶስ የመጣው የዓለምን የሰዎችን የእያንዳንዳችንን በግላችን ውስጥ የሚያስጨንቀንን ይህንን ኃጢአት ለማስወገድ ነው። ጌታ ኢየሱስ ክርስቶስ የመጣው ኃጢአት እንዲወገድ፣ እቅዱን ያወጣው ደግሞ እግዚአብሔር ነው። ከሰዎች ልጆች መካከል ማንም ሰው እግዚአብሔር ሆይ ኃጢአት እያስጨነቀን ነውና ያለው ለኃጢአት መፍትሄ አንተ ትልክልናለ ሆይ ብሎ የጠየቀው ማንም ሰው የለም። ይህንን እቅድ ያወጣውና በጌታ በኢየሱስ ክርስቶስ በኩል እቅዱን ተግባራዊ ያደረገው እራሱ እግዚአብሔር ነው። ስለዚህ እግዚአብሔር ምን ያህል አፍቃሪ እንደሆነ ማየት ትችላላችሁ። ምን ያህል አሳቢ እንደሆነ፣ ምን ያህል ለእኛ እንደሚያስብ፣ እንደሚወደን፣ እንደሚጠነቀቅልን ልትመለከቱ ትችላላችሁ። እኔ ኃጢአትን ሳስብ ኃጢአት ከሰይጣን የበለጠ ክፉ ነገር እንደሆነ ነው የማስበው። አንዳንዶቻችን ሰይጣንን በጣም ክፉ አድርገን ነው የምናስበው። ልክ ነው። በጣም ክፉ ነው። እውነት ነው። ሰይጣን የክፋት ሁሉ ምክንያትና ምንጭ ነው። ግን በሰው ህይወት ውስጥ ከሰይጣን ስራ የበለጠ ሰዎችን ለማሰራት አንድ ኃይል አለ። ያ ኃይል ምንድን ነው? ኃጢአት የሚባለው ነገር ነው። ኃጢአት ከመቅጽበት ሀሳባችንን መቆጣጠር ይችላል። ታውቃላችሁ፣ እንደዛ እንደሚችል። ኃጢአት ከመቅጽበት ሀሳባችንን ይቆጣጠረዋል። ስሜታችንን ይገዛዋል። በውስጣችን ለመስራት ራሱን፣ ስልጣኑን፣ ሀይሉን ያንሰራፋል። ይህንን በትክክል የገለጠው የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ቁጥር 23 ነው። የኃጢአት ደሞዙ አለ ሐዋርያው፣ ምንድን ነው? የዘላለም ሞት ነው። በክርስቶስ ኢየሱስ በጌታችን ግን የመጣልን ጽድቅ የዘላለም ሕይወት ነው ብሎ ይናገራል። የኃጢአት ደሞዙ የሚለውን ቃል በግሪኩ ስትመለከቱት ኃጢአት የሚባለው ነገር ወደፊት ገልጠዋለሁ። ይሄንን ልክ እንደ ካምፓኒ እንደ አንድ ለምሳሌ እንደ አማዞን ወይም ደግሞ እንደ አንድ ድርጅት መሪ ነው ኃጢአት የሚባለው ነገር እና በአይምሯችን፣ በልባችን ውስጥ የሚሰራ መሪ ነው እና 24 ሰዓት ሰባት 24 ልበለው እንደሚሉት በሰባቱም ቀን በእያንዳንዱ ቀን ባለው 24 ሰዓት ውስጥ በአይምሯችንና በልባችን መስራት የሚችል ኃይል ያለውም በምንም አይነት መንገድ ለራሳችን እረፍት እንዲኖረን አያደርግም። ሀጢያት ከሰይጣን የበለጠ ክፉ ኃይል ነው። ስሜታችንን፣ ስራችንን የመቆጣጠር ሀሳባችንን የመቆጣጠር ኃይል አለው ከዛ የተነሳ ምን ያደርጋል መሰላችሁ? ተግባራችንን ስራችንን እንደሚገባ እንዳንሰራ፣ ደካማዎች፣ የኃጢአት መጫዋቻ አሻንጉሊቶች አድርጎ ያስቀምጠናል። ኃጢአት በጣም ከባድ ነገር ነው። ኃጢአትን መጸየፍ አለብን። ኃጢአትን እግዚአብሔር እንዲያስወግድልን ወደ እግዚአብሔር መምጣት አለብን። ከኃጢአት ኃይል ማንም ሰው በራሱ ኃይል መንጻት፣ ራሱን ከኃጢአት ኃይል ነፃ ማድረግ ማንም ሰው ከሰው የተፈጠረ ሰው አይችልም። ኃጢአትን ለማስወገድ የሚችል ይሄ ችሎታና ስልጣን ያለው ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ ወደ ጌታ ወደ ኢየሱስ ክርስቶስ ወደ እግዚአብሔር በግ መተን ልባችንን፣ ሕይወታችንን በሱ ላይ በምናሳርፍበት ጊዜ ለኃጢአቴ መወገድ ዋጋ ከፍለሃል ብለን ራሳችንን በዛ ንስሐ ገብተን በሱ ላይ በምናሳምንበት ጊዜ ኃጢአት ከኛ ላይ ይወገዳል እና ኃጢአት ሲወገድ ምን እንደሚሆን ጥቂት ሀሳብ ነግራችሁና ምን እናድርግ የሚለውን ተናግሬ እደመድማለሁ። ክርስቶስ ኃጢአትን በሚወስድበት ጊዜ በእያንዳንዱ ነፍስ ውስጥ ምንድን ነው የሚሆነው? ኃጢአትን ለማስወገድ ነው የመጣው እና ኃጢአትን ሙሉ በሙሉ በቀራንዮ መስቀል ላይ ተሰቅሎ ለማስወገድ ዋጋ ከፍሏል ጌታችን ኢየሱስ ክርስቶስ። ስለዚህ በበጉ በጌታ በኢየሱስ ክርስቶስ አማካኝነት ኃጢአት አሁን ከእያንዳንዳችን ላይ ቢወገድ ምንድን ነው የሚሆነው? የሚሆነውን ነገር ጥቂት ልግለጥላችሁ። ኃጢአት ከኛ ሲወገድ አንድ የመጀመሪያው መሰረታዊ ነገር ምንድን ነው የሚሆነው? እኛና እግዚአብሔር እንታረቃለን። ምክንያቱም በኃጢአት ምክንያት እኛና እግዚአብሔር ምን ሆነናል? ጠላቶች ሆነናል። እግዚአብሔር የእኛ ጠላት ነው፣ እኛ የእግዚአብሔር ጠላት ነው፣ በኃጢአት ምክንያት ልክ ሮሜ ምዕራፍ አምስት ላይ ሐዋርያው ቅዱስ ጳውሎስ ይህንን ተናግሮታል ምናልባት በደንብ እንዲገባን ይሄ ሀሳብ ማንበብ ያስፈልገኝ ይሆናል ላንብብላችሁ ምን እንደሚል ሮሜ ምዕራፍ አምስት ገና ደካሞች ሳለን የማነበው ከቁጥር ስድስት ጀምሮ ነው ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን ፍቅር ያስረዳል። ይልቁንስ አሁን እንግዲህ አሁን በደሙ ከጸደቅን በሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋራ በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን ብሎ ነው የሚናገረው። ጠላቶቹ ሳለን እኛ ጠላቶቹ ነበር እና ጠላቶቹ የነበር ነው። እኛ ከእግዚአብሔር ጋር የታረቅነው በማን ነው? የእግዚአብሔር በግ ተብሎ በተጠቀሰው እና በተጠራው በልጁ በኢየሱስ ክርስቶስ ነው እና ኃጢአታችን ሲወገድ በክርስቶስ በኩል በክርስቶስ በማመን ልባችንን በክርስቶስ ላይ በማሳረፍ እና በአንተ ነው የምድን ነው የምድነው ብለን ወደ እግዚአብሔር ስንመጣ መጀመሪያ ከእግዚአብሔር ጋር እንታረቃለን። በዚህ ምክንያት የህይወት እርካታ ይኖረናል። ሐዘናችን ከውስጣችን በኖ ይጠፋል። እግዚአብሔር ይቅር ያለን ሰዎች መሆናችንን እናውቃለን። ከዛ የተነሳ ሰላም ይኖረናል፣ ደስታ ይኖረናል። ዘላለማዊ ህይወት ይኖረናል። መጨረሻችን መንግስተ ሰማይ ደግሞ መግባት ይሆንልናል። እና ኃጢአት ካልተወገደ እንዳለን ነው የምንሆነው። የእግዚአብሔር ቁጣ በእኛ ላይ ነው የሚሆነው። የእግዚአብሔር ጠላቶች ነን። መጨረሻችን ከሰይጣንና ከሚከተሉት ሰዎች ጋራ ዘላለማዊ ሲኦል ውስጥ መውደቅ ነው የሚሆነው። ኃጢአት ግን ሲወገድ እረፍት፣ ሰላም፣ ደስታ፣ እግዚአብሔርን በትክክል እንደ እግዚአብሔርነቱ ማወቅ መንፈሳዊ ህይወታችን እውነተኛ እና ብርታት ኃይል እናገኛለን እያንዳንዱን ፈተና ለመቋቋም ለመወጣት። ብዙ ሰዎች ፈተና ውስጥ ይወድቃሉ። ፈተና ውስጥ ወድቀው እንዴት ፈተናን እንደሚያሸንፉ አያውቁም። ግን ኃጢአታችን የተነሳልን የተወገደልን ሰዎች ከሆንን መንፈስ ቅዱስ በኛ ውስጥ መስራት ደግሞ ይጀምራል እና ፈተናዎችን በድል አድራጊነት እንወጣለን። እና በመጨረሻ ምንድን ነው የምለው? ምን እናድርግ ታዲያ? ምን እናድርግ የሚለው ጋር ስመጣ እዚህ ስላይዱ ላይ እንደምታዩት እኔ እንደ መፍትሄ የሰጠሁት ነገር አንድና አንድ ነገር ነው። ወደ እግዚአብሔር በግ ወደ ጌታ ወደ ኢየሱስ እንመልከት። ወደሱ እሱ እንመልከት። እሱን ጌታ ኢየሱስ ክርስቶስን የየቀኑ የየዕለቱ የየደቂቃው እምነታችን መሰረት አድርገን እንየው በየቀኑ ከሱ ሕይወት እንድናገኝ እሱን መመልከት አለብን። ሰላም የምናገኘው ከሱ ነው። እረፍት የምናገኘው ከሱ ነው። ደስታ የምናገኘው ከሱ ነው። ድል የሚኖረን በኃጢአት በፈተና በሰይጣን ላይ በራሳችን የስጋ ፍላጎት ላይ ድል የምናገኘው ወደሱ ስንመለከት ነው። መጽሐፍ ቅዱስ በጣም ግልጽ በሆነ መንገድ ዕብራውያን 12 ላይ ነው። ምን ይላል? ስለ ጌታ ኢየሱስ ክርስቶስ ይናገርና እሱን ኢየሱስ ክርስቶስን ተመልከቱት ብሎ ይናገራል። እና ሁል ጊዜ ወደዚህ ወደ እግዚአብሔር በግ አይናችንን እናድርግ ከሱ ውጪ ምንም ነገር እንዳንሰራ ያንን ማድረግ ይገባናል። ያን ጊዜ ለህሊናችን የይቅርታ እውነት ይመጣልናል። በነፍሳችን ውስጥ ደስታና ሰላም ይፈስልናል ልባችን በእግዚአብሔር ፍቅርና ለሰዎችም ደግሞ መልካምን በማሰብ ይሞላልናል። እግዚአብሔር የተመሰገነ ይሁን። ምን እናድርግ? ወደ እሱ ወደ በጉ ወደ ጌታ ወደ ኢየሱስ ክርስቶስ እንመልከት። ምን እናድርግ? አሁንም እንደገና በሱ ላይ እምነታችንን እንጣል። በጉን እንመልከት። በሱ ደም በኩል ብቻ ታምነን በእግዚአብሔር ፊት እንመላለስ። አሁንም ደግሜ ደግሜ የምናገረው ሰላምም እረፍትም ደስታም ይኖረናል። በጉን እንመልከት እና እንውደደው። ጌታ ኢየሱስ ክርስቶስን የእኛ ጓደኛ፣ የእኛ ወዳጅ፣ የእኛ አፍቃሪ እንደሆነ በማሰብ እሱን ከሚያሳዝኑ ነገሮች ተቆጥበን በጌታ በመንፈስ ቅዱስ ኃይል ሁልጊዜ በሱ እንታምን። በሶስተኛ ደረጃ እዚ ጋ የምናገረው እንጠይቀው በጉን ወደ በጉ ወደ ጌታ ኢየሱስ ክርስቶስ ቀርበን ጌታ ኢየሱስ ክርስቶስ ሆይ ኃጢአቴ፣ በደሌ እጅግ በጣም ብዙ ነው። ኃጢአቴን፣ በደሌን አንተ ይቅር ለማለት እንዲቻል በቀራኒው መስቀል ላይ ሞተህልኛል፣ ተሰውተህልኛል እምነቴን በአንተ ላይ አደርጋለሁና ይቅርታና ምህረትህ በእኔ ውስጥ ይፍሰስ ብለን ብንጠይቅ ጌታ ኢየሱስ ምህረቱንና ይቅርታውን በእኛ ላይ ያፈስልናል። በጉን እንመልከት እና እንዲሁም በዙሪያችን ላሉት በሙሉ የበጉን አስደናቂ ስራ የበጉን አስደናቂ ማዳን ወደ እሱ ቢመጡ ፈቃደኞች ሆነው እነሱንም ሊያድናቸው እንደሚችል እምነታችንን በእሱ ላይ አድርገን እንንገራቸው። ምክንያቱም ቅድም ኃጢአት በጣም አስጨናቂ፣ ከሰይጣን በጣም የከፋ ክፉ ነገር ነው ብያቸዋለሁ። እና ሰዎች በሙሉ በዚህ ውስጥ ተይዘው ነው ያሉት እና እንዘንላቸው ወደ በጉን ጋብዛቸው፣ ወደ በጉን ጠቁማቸው፣ ወደ በጉን ንምራቸው። አሁን እዚህ ጋር ዮሐንስ መጥምቁ ያደረገውን ነገር ብትመለከቱ፣ በነገራችን ላይ ዮሐንስ የራሱ ደቀ መዛሙርት አሉት። ብዙዎቹ የእሱ ደቀ መዛሙርት ናቸው የጌታ ኢየሱስ ክርስቶስ ደቀ መዛሙርት ወደ መሆን የመጡት። ዮሐንስ ወንጌል መጨረሻው ምዕራፍ ቁጥር 50፣ 51 ላይ ስትመጡ እንድሪያስ መጀመሪያ መጥቶ ጌታ ኢየሱስን አየው፣ እነሆ የእግዚአብሔር በግ የሚለውን ቃል ሰምቶ ከዛ ጴጥሮስ ወንድሙን ይዞት መጣ እና ያዕቆብና ዮሐንስ ወንድማማቾች አራቱ አብረው መጡ። እንድሪያስና ጴጥሮስ ወንድማማቾች፣ ያዕቆብና ዮሐንስ ወንድማማቾች። እነዚህ ደግሞ ናትናኤል ለሚባለው መሰከሩለት። ናትናኤል መጥቶ አንተ የእግዚአብሔር ቅዱስ፣ የእግዚአብሔር ልጅ ነህ ብሎ እስከሚመሰክር ድረስ እንደዛ ሆነ። እና ብዙዎቹ የዮሐንስ ደቀ መዛሙርት ነበሩ እና እዚጋ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚለውን ከሰሙ በኋላ ኃጢአታቸው እንዲወገድ ወደ ጌታ ኢየሱስ መጡ። ከዛ በኋላ የጌታ ኢየሱስ ክርስቶስ ደቀ መዛሙርት ሆኑ። እና ዮሐንስ መጥምቁ ያደረገው አንድ ነገር ነው ይሄ። የሚመጣው የማን በግ ነው? የእግዚአብሔር በግ ነው። መንፈስ ቅዱስ በላዩ ላይ ያረፈበት ለሰው ልጆች የሚሰዋው ሰዎችን በእሳትና በመንፈስ ቅዱስ የሚያጠምቅ የሚለውጥ አዲስ ህይወት የሚሰጣቸው እሱ ነው ብሎ ነው የተናገረው። እና እኛም እንደዛ ማለት እንችላለን ማንንም ሳንፈራ፣ ምክንያቱም ሰዎች በኃጢአት ስርዓት ውስጥ ነው እና ያሉት። በኃጢአት ስርዓት ውስጥ ነው ያሉት። ደረጃቸው ከኛ በጣም በጣም ያነሰ ነው፣ በኃጢአት ስርዓት ውስጥ ስላሉ። አንዳንድ ሰዎች የሚያውቁ ባለስልጣኖች ወይም ደግሞ ትልልቅ ሊመስሉን ይችላሉ። እያንዳንዱ ሰው በክርስቶስ ካልሆነ ደረጃው ከኛ ዝቅ ያለ ነው። በሰይጣን ስርዓት ውስጥ በኃጢአት ስርዓት ውስጥ ነው ያሉት እና እንዘንላቸው። በጣም አስጨናቂ በሆነ የኃጢአት አስጨናቂ እስራት ውስጥ ነው ያሉት እና ከዛ ሊፈታቸው ሊያወጣቸው የሚችል ጌታ ኢየሱስ ነው። ስለዚህ የእግዚአብሔር በግ የሆነው ጌታ ኢየሱስ ክርስቶስ እሱ እኮ ነው እኔን የለወጠኝ ለእኔ ሰላም የሰጠኝ ለእኔ ረፍት የሰጠኝ ብለን ብንናገር ማንም ሰው ይሄ ልክ አይደለም ሊለን አይችልም። እውነት ነዋ። በሕይወታችን ለውጥ አላ። እግዚአብሔር የተመሰገነ ይሁን። ስለዚህ ምን እናድርግ የሚለውን ስናስብ እነዚህ እነዚህ ነገሮች እንድንመለከት አሳስባለሁ እና በመጨረሻ ላይ የምናገረው ስለ ክርስቶስ የሚኖረን አመለካከት ልክ እንደ ዮሐንስ መሆን ይገባዋል ነው ብዬ የምናገረው እና የተለያየ አመለካከት ሊኖረን ይችላል። ስለ ክርስቶስ ዝም ብሎ የሃይማኖት መሪ አድርገን ልንመለከተው ይችል ይሆናል። ግን ጌታ ኢየሱስ ክርስቶስ የሃይማኖት መሪ አይደለም። የህይወት መሪ ነው። ህይወት ሰጪ ነው። ይቅርታ ሰጪ ነው። እና እንደዛ አድርገን እንድንመለከተው ያስፈልጋል። የእግዚአብሔር በግ ለመሰቀል የመጣ ለኃጢአት ዋጋ ለመክፈል የመጣ እና ኃጢአትን ለማስወገድ የመጣ ላመኑበት በሙሉ ኃጢአታቸው ምን አስወግዶላቸዋል። ሰላም ሰጥቷቸዋል፣ እረፍት ሰጥቷቸዋል። ስለዚህ ምን እናደርግ? ወደ ሞተልን ወደ ጌታ ኢየሱስ እንመልከት። በሱ ላይ እንታመን፣ በሱ ላይ እረፍ እንበል። ጌታ ኢየሱስ የእረፍትና የሰላም ሁሉ ምንጭ ነው። በእውነት ያሳርፈናል እንደ ተስፋ ቃሉ እና ደስታም ሰላምም ይኖረናል። እግዚአብሔር ይባርከን።